ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ጥቅምት ሰባት 2013 ዓመተ ምህረት ዝግጅታችን ጀመረ። የኤርትራ ኢኮኖሚ በጣም ተዳክመዋል። የኤርትራ የሰው ኃይል በጣም ተዳክመዋል እና ኤርትራ ባለችበት ሁኔታ አሁን ከኢትዮጵያ ተለይታ የሚታገኘው ጥቅም የለም ብለው የወሰኑ ይመስላሉ። እንግዲህ ይሄ የእሳቸው ቃል አይደለም። የእኔ ትርጉም ነው። ይሄ ከባድቤ ጦርነት አስራ ዘጠኝ መቶ ዘጠና አመተ ምህረት በኋላ የተጣለው አጥር ከዚህ በፊት ሁለቱም ማህበረሰቦች አይተውት የማያውቁት እና በታሪካቸውም ስላልደረሰ ሰው ያልጠበቁት ጉዳይ ነው። የኢትዮጵያና የኤርትራን ግንኙነት በተመለከተ በርከት ያሉ ጥናቶችን ያጠኑና በዛ ያሉ የጥናት ጽሑፎችን ያቀረቡት ፕሮፌሰር ሹመት ሺሻኝ ከባህር ዳር እንዲሁም ፕሮፌሰር ተከስተ ነጋሽ ከስቶኮልም ናቸው። በኢትዮጵያና በኤርትራ ጤና ስትልኝ እንደምናመሻችው አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። በቤንሻንጉል ጉሙዝ ክልል በመተከል ዞን የህግ የበላይነትን ለማስከበር የአማራና የቤንሻንጉል ጉሙዝ ክልሎች ከፌዴራሉ መንግስት ጋር በመቀናጀት እየሰሩ መሆኑን የክልሎቹ ርዕሳነ መስተዳድሮች በጋራ አስታውቀዋል። ከሀገር ውስጥ የዜና ማሰራጫዎች በተገኙ ዘገባዎች መሰረት ከሃምሌ 2012 ዓ.ም ጀምሮ ህዝቡን ሲያሸብሩ የቆዩ ወደ 54 የሚጠጉ ተጠርጣሪዎች በቁጥጥር ስር ውለዋል፣ ያሉት ርዕሰ መስተዳደሮቹ የፖለቲካና የህግ እርምጃዎቹ ተጠናክረው ይቀጥላሉ ብለዋል። ለጥቃት ተጋላጭ የሆኑ የህብረተሰብ ክፍሎችን በሚሊሻ ደረጃ በማደራጀት ራሳቸውንና አካባቢያቸውን እንዲጠብቁ የሚደረግ መሆኑንም ጠቁመዋል። በክልሉ የተቋቋመው ኮማንድ ፖስት ከአማራ ክልል ጋር ሆኖ ጠንካራ ስራ እንዲሰራ አቅጣጫ ተሰጥቷል፣ ሲሉም አክለዋል። ከ20 ሺህ በላይ ከቀያቸው የተፈናቀሉ ሰዎች እንዲመለሱ መደረጉንም ጨምረው አስታውቀዋል። ካሜሩን ከናይጄሪያ ጋር የሚያዋስናትን ሰሜናዊው ድንበሯ ላይ ያሉትን ከስልሳ በላይ ትምህርት ቤቶች እንደገና ዘግታለች። ቦኮ ሀራም የሚያደርሰውን ጥቃት እያባባሰ በመሆኑ ተማሪዎችና መምህራኑን ከጥቃት ለመጠበቅ እንደሆነ ነው ካሜሩን የተናገረችው። ልጆቹን ደህንነታቸው ወደሚጠበቅበት አካባቢ አዛውረናል ብለዋል። የጦር ኃይሉ አባላት እነዚህን የተፈናቀሉ ተማሪዎች እንዲያስተምሩም ስምሪት ሰጥተናል ሲሉ የመንግስቱ ባለስልጣናት ተናግረዋል። ከያውንዴ በሚወጡ ዘገባዎች መሰረት የካሜሩን የጦር ኃይል ቦኮ ሃራም በጦር መሳሪያ ጥቃት የማድረስ አቅሙን ስላዳከምበት በአሁኑ ወቅት በይበልጥ አጥፍቶ ጠፊ ጥቃት ላይ እንዳተኮረ ነው የተገለጸው። በፈረንሳይ የተለያዩ ከተሞችና አካባቢዎች ኮሮና ቫይረስን ለመከላከል የታቀዱት አዲስ የእንቅስቃሴ ገደቦች ስራ ላይ መዋል ጀምረዋል። ፓሪስ እና ሌሎች ወደ ሰባት የሚሆኑ ከተሞች ከምሽቱ ሶስት ሰዓት እስከ ንጋቱ አስራ ሁለት ሰዓት የሰዓትን ላፊ ታውጆ ዛሬ ስራ ላይ ውሏል። ለአራት ሳምንት ገደማ ይቆያል ነው የተባለው። ቤልጅየምም አገር አቀፍ የሰዓትን ላፊ አውጃለች። ዛሬ ማለዳ የጆንስ ሆፕኪንስ ዩኒቨርሲቲ መረጃ ማዕከል እንዳስታወቀው በቫይረሱ በዓለም ዙሪያ የተያዙ ሰዎች ብዛት 39 ነጥብ 3 ሚሊዮን ደርሷል። በበሽታው ሳቢያ የሞቱትም አንድ ነጥብ 1 ሚሊዮን መድረሳቸውን አስታውቋል። ዩናይትድ ስቴትስ ውስጥ በቫይረሱ የተያዘው ሰው ቁጥር ከስምንት ሚሊዮን ያለፈ ሲሆን ህንድ ደግሞ ሰባት ነጥብ አራት ሚሊዮን መግባቱን ይፋ አድርጋለች። የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም ዛሬ ጄኔቫ ላይ በሰጡት መግለጫ እንዳስታወቁት ላለፉት አራት ቀናት በተከታታይ በቫይረሱ የሚያዘው ሰው ቁጥር በየቀኑ ከምንጊዜውም የበለጠ ያለው ሆኖ ተገኝቷል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ አፍጋኒስታን ውስጥ አልቃይዳ የደቀነውን ስጋት እያናናቀች መሆኗ አሳሳቢ ነው ተባለ። ዓለም አቀፍ የጸረ ሽብርተኝነት ጉዳይ ባለስልጣናት ዋይት ሀውስ ለ19 ዓመታት ሲካሄድ ከቆየው የአፍጋኒስታኑ ጦርነት አሜሪካውያን ወታደሮችን እናስወጣለን የሚል የጠበቀ አቋም መያዙ በአልቃይዳ ጥንካሬና ተሰሚነት ጉዳይ ግንዛቤ ያልያዘ ነው ብለዋል። ዋና ዋና የዩናይትድ ስቴትስ ባለስልጣናት ግን አልቃይዳ አፍጋኒስታን ውስጥ እየተዳከመ ነው ማለታቸውን እንደቀጠሉ ናቸው። ባለፈው መስከረም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ቢሮ ዋሽንግተን በሆነው አትላንቲክ ካውንስል ባደረጉት ንግግር አፍጋኒስታን ያሉት የአልቃይዳ አባላት ሁለት መቶ አይሞሉ ማለታቸው ይታወሳል። ይህ በዚህ እንዳለ ፕሬዚደንት ትራምፕ ባለፈው ሳምንት በትዊተር ገጻቸው አፍጋኒስታን ያሉት የዩናይትድ ስቴትስ ወታደሮች በሙሉ እስከ አውሮፓውያን አቆጣጠር ታህሳስ ሀያ አምስት ድረስ ወደ ሀገር መመለስ አለባቸው ያሉት ቢሆን የሚፈልጉትን ያመለከቱበት እንጂ ወታደራዊ ትዕዛዝ አይደለም ሲሉ የፕሬዝደንቱ የጸጥታ አማካሪ ተናገሩ። አክለውም እስከሚቀጥለው 2021 ዓ ም መጀመሪያ አፍጋኒስታን የሚኖሩት አሜሪካውያን ወታደሮች ቁጥር ወደ 2500 እንዲቀነስ የወጣውን እቅድ ፕሬዝደንቱ በድጋሚ ያረጋገጡበት ነው ሲሉ የብሔራዊ ጸጥታ አማካሪያቸው ሮበርት ኦብራያን አመልክተዋል። አዘርባይጃን ና አርሜንያ በአጨቃጫቂዋ እና ጎርኖ ካራባክ ክፍለ ግዛት በዛሬው ዕለት በደረሰው ጥቃት አንዱ ሌላውን እየወነጀሉ ናቸው። ከአንድ ሳምንት በፊት በሩሲያ ሽምግልና ስራ ላይ የዋለው ተኩስ አቁም ተጥሶ ግጭቱ ሊቀጣጠል መሆኑን የሚያመለክት እንደሆነ እየተገለጸ ነው። ዛሬ ጋንጃ በምትባል ከተማ የአርሜንያ ኃይሎች ባደረሱት የሚሳይል ጥቃት አስራ ሶስት ሰዎች ሲገደሉ ወደ ሀምሳ የሚሆኑ ቆስለዋል ስትል አዘርባይጃን ከሳለች። በኬንያ በበኩሏ ከአዘርባጃን በኩል የሚፈጸመው የመድፍ ጥቃት ተባብሶ ቀጥሏል ስትል ወንጅላለች። በመጨረሻም የኒው ዚላንድ ጠቅላይ ሚኒስትር ጃሲንዳ አርደርን ዛሬ በተካሄደው አጠቃላይ ምርጫ በከፍተኛ ድምፅ አሸንፈዋል። ሁለት ሶስተኛው የመራጭ ድምፅ ተቆጥሮ ከወዲሁ የእሳቸው ሌበር ፓርቲ 49 ከመቶን እንዳሸነፈ ታውቋል። ከፓርላማው 120 መቀመጫ 64 ገደማውን ይይዛል ተብሎ ነው የሚጠበቀው። ጠቅላይ ሚኒስትሯ በኮሮና ቫይረስ ወረርሽኙ ምላሻቸው እጅግ ከፍተኛ አድናቆት ማትረፋቸው የሚታወቅ ነው። አምስት ሶስት ሚሊዮን ሕዝብ ባላት በኒው ዚላንድ በኮቪድ-19 ምክንያት ለህልፈት የተዳረጉባት 25 ሰዎች ብቻ ናቸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ጥቅምት 6 2013 ዓ ም ምሽት ፕሮግራም ነው። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በፌስቡክ አትቪ አምሐሪክ እንዲሁም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን ለዛሬ ወደ ያዝነው የቅዳሜ ምሽት ውይይት እንለፍ። የኢትዮጵያና የኤርትራ ግንኙነት ምንነትና መጭጣ የአካባቢው ሰላም አያያዝ ጨምሮ ከሁለቱ ሀገሮች ውስጣዊ ሁኔታዎች አንጻር የሚፈትሽ ውይይት አዘጋጅተናል። ወቅታዊና የሁለቱን ሕዝቦች ቀጣይ እጣዎች ጭምር የሚመረምሩ ጭብጦች የሚታዩበትን ውይይት ተከታተሉ። እንግዶቹን ያወያየው አሉላ ከበደ ነው። ወደ ውይይቱ። ሹመት ሻኝ እባላለሁ። የታሪክ ኤምረተስ ፕሮፌሰር ነኝ። ቀደም ሲል ከቨርጂኒያ ሪታየር አድርጌ አሁን ባህር ዳር ዩኒቨርሲቲ ታሪክ በማስተማር ላይ ይገኛል። እኔ ደግሞ ተከስተ ነጋሽ እባላለሁ። ኤመሪተስ ፕሮፌሰር በታሪክ የታሪክ ሰው ነኝ። የምኖርበት ሀገር ስዊድን ሀገር ነው። ጡረታ ወጥቻለሁ። እንደ ሹመት ጥሩ አጋጣሚ አላገኘሁም ለማስተማር ሙሉ በሙሉ ጡረተኛ ነኝ። አመሰግናለሁ። ጡረተኛም ቢሆኑ በኢትዮጵያና ኤርትራ ጉዳይ ላይ ከመጽሐፍ እንዳልቦዘኑ ተመልክቻለሁ። በቅርብ ጊዜ የወጣ አንድ መጽሐፍ ላይ ያበረከቱትን ጽሁፍ ኋላ ላይ እናነሳለን። ውይይታችን የሚያተክሩባቸውን አበይት ጭብጦችና ዳራ ለማስያዝ የሚረዱ ጥቂት ነጥቦችን ለመንደርደሪያ ላስቀድም። በአንድ ወቅት ያለቀና ያበቃለት ወደ ቀድሞ ወይም ወደ ተሻለ ሁኔታ ሊመለስም ከማይችልበት ቦታ የደረሰ የሚመስል ግንኙነት እዚህ መድረሱ በእጅጉ ያስገርማል። የኢትዮጵያና የኤርትራን ግንኙነት ነው የምናወራው። አንድ መቶ ሺህ ሕዝብ ያለቀበት ጦርነት ተከትሎ ውጥረት የሰፈነበት አስራ ሰባት ዓመት ገደማ ያሳለፉ ሁለት ሀገሮች ዳግም ወደ ጦርነት ሊሳቡ የሚችሉባቸው በርካታ ፍጥጫዎች ውስጥ ያለፉ ሁለት ጎረቤቶች ነ ባልተጠበቀ ሁኔታ ግን በመሀከላቸው ሰላምና እርቅ መስፈን ብቻ ሳይሆን መሪዎቻቸው በአጭር ጊዜ ውስጥ የጠበቀ ወዳጅነት መመስረታቸውና ተደጋጋሚ ጉብኝቶቻቸው የዕለት ገጠመኝ መምሰል ይዘዋል። የሁለቱ አገሮች ሰላም ከሁለቱ ሀገሮችና ሕዝቦች ባሻገር ለአፍሪካ ቀንድ ሰላምም ጭምር ያለውን ከፍ ያለ ፋይዳ መረዳት አያዳግትም። ታዲያ ጎልቶ ከሚታየው የሁለቱ መሪዎች መልካም ወዳጅነት ባሻገር ከሀገሮቹ ብሔራዊ ጥቅም፣ የሁለቱ ሀገሮች ሕዝቦች ጥቅሞች አንጻር ለመመርመር ብንሞከር በመሪዎቹ ተደጋጋሚ ጉብኝቶችና ንግግሮች ከምንሰማው አልፈን በሁለቱም በኩል የፖለቲካ ተቀናቃኞቻቸው ከሚያቀርቧቸው ነቀፌታዎችም አልፈን እያደረጓቸው ስላሉ ጉዳዮች በእርግጥ በተጨባጭ እናውቅ ይሆን? ለመሆኑ የሁለቱ ሀገሮች ግንኙነት በምን አይነት ደረጃ ላይ ነው ያለው? ፕሮፌሰር ተከስተ ከርሶ ልጀምር። እሺ፣ እንግዲህ እንደ እኔ አስተያየት በኢትዮጵያና በኤርትራ ያለው ግንኙነት በጣም ጥሩ ነው ባይነኝ። ይህ ሆኖ ከዚህ በፊት የነበረው ጦርነት የሀያ አመቱ ጦርነት በዋናው ደረጃ በኤርትራ በኢሳያስ የሚመራ መንግስትና በኢትዮጵያ በህወሓት የሚመራው መንግስት የተደረገ ጦርነት ነበረ። ይሄ ሀያ አመት የፈጀ ጦርነት የኖ ዎር ኖ ፒስ የሚባል ሁኔታ ባለቀበት ጊዜ አሸናፊ ሆነው የወጣው በኢሳያስ አፈወርቂ አስተያየት የኤርትራ መንግስት ነው። ምክንያቱ በኢሳያስ ፕሮቲስ አፈወርቄ አስተያየት ጦርነቱ በኢትዮጵያና በኤርትራ አልነበረም። ጦርነቱ በኤርትራና ህወሓት የሚመራው የኢትዮጵያ ህገወጥ የሆነ መንግስት ይህ ነው እንግዲህ የኤርትራ መንግስት አስተያየት። በዚሁ አስተያየት የተነሳ ለሀያ አመት ሙሉ ሲዋጋ ቆይቶ ህወሓት ስልጣን በለቀቀበት ቀን ኢሳያስ እኔ ኮ ክድሮም ከኢትዮጵያ ጋር ምንም ጥላቻ የለኝም፣ የኤርትራ ህዝብ የለውም ብሎ ወደ አዲስ አበባ መጓጓዝ የጀመረው ይህ ሁኔታ ስለተከሰተለት ነው። እና አሁን የሁለቱ ሀገሮች ግንኙነት ጥሩ ነው፣ ግን በሚፈልገው መንገድ እየተካሄደ አይደለም። ምክንያቱ የትግራይ ክልል መንግስት በመሀል አለ። ህወሓት የሚመራው የትግራይ ክልል መንግስት ለብዙ አመት ከኤርትራ መንግስት ሲዋጋ የነበረ ስለሆነ ይህ በትግራይ መንግስት እና በኤርትራ መንግስት ያለው ጦርነት ስላላለቀ ኤርትራና ኢትዮጵያ በሚፈለግበት መንገድ ግንኙነታቸው ሊያራምዶ አልቻሉ ነው የሚሉት። መልካም። የሁለቱ ሀገሮች ግንኙነት በምን አይነት ደረጃ ላይ የሚለውን ነው ፕሮፌሰር ተክስተ የተመለከቱት። ፕሮፌሰር ሹመት በእርሶም በኩል ይህንኑ ጥያቄ እናስቀድምና ሌሎች ምናልባትም ከግራ ቀኝ ሊታዩ የሚችሉ ጭብጦችን እንመለከታለን። እንግዲህ እንግዲህ ተቃዋሚዎቹ ምን የተጨበጠ ነገር ተያዘና ነው ይህ ከሁለቱ መሪዎች አልፎ ወደ ተቋማዊ ድርጅት አልተሸጋገረም የሚል መቃሴታ ሰነዝራሉ። እሱ ይገባኛል። ነገር ግን አሁን እንኳን ባለው ሁኔታ በተጨባጭ የሚታዩ ስኬቶች አሉ ነው። ምንም ምንም እንኳ ጦሩ ከባድም ባይነሳም ወደ ጦርነት የመግባት እድሉ እጅግ በጣም ቀንሷል። የሁለቱም ጦር በድሮው የሆነች ነገር ብትፈጠር፣ ቀጥታ ወደ ውጊያ የሚገባበት ጊዜ አይደለም። ለትልቅ ስኬት ነው። ምክንያቱም እንደገና መልሶ ወደማያባራ ሌላ ዙር እልቂት ሊያመራ የሚችል እጅግ በጣም አስጊ ቀጠና ነው የነበረ። ያንን ሁኔታ በተወሰነ መንገድ አርግበውታል፣ እና እኔ ይህ ትልቅ ስኬት ነው ነው የምለው። ሁለተኛ፣ በዚህ አጋጣሚ የሕዝቡ እውነተኛ ፍላጎት ምን እንደሆነ ይህ በግልጽ አሳይቶናል። ድንበሩን በተከፈተ ጊዜ በሰዎች ፊት ላይ ያየነው ገጽታ በእውነቱ የሕዝቡ ልብ በሁለቱም በኩል የት እንዳለ በግልጽ ያሳየ ሁኔታ ነው በስኬት ነው የለም የምቆጥረው። ሶስተኛ አሁን አንዱ የአንዱን ሽፍታ እየቀለበ አይደለም። አስመራ ላይ ሆነው ኢትዮጵያ ላይ የሚያስሄሩ ወይንም አዲስ አበባ ላይ ሆነው ኤርትራ ላይ የሚያሰሩ ተቃዋሚ ሀይሎች የሉም። አንዱ አንዱን ለማጥቃት የአንዱን ተቃዋሚ እያጎለበተ የሚልክበት ሁኔታ የለም። ሌላው ደግሞ ሁለቱም ሀገሮች አሁን ከሌላ የውጭ ሀይል ጋር በመወገን አንዱ ለሌላው አደጋ ከመሆን ታቅበዋል። አሁን ባለው እጅግ በጣም አያስጊ ሁኔታ ላይ ኤርትራ ሄዳ ለሌላ ብትወግን ወይም ኢትዮጵያ ኤርትራን ከሚያጠቃ ሌላ የውጭ ኃይል ጋራ ብትወግኝ በእነዚህ ሀገሮች ላይ ሊደርሱ የሚችለው ሰራ እጅግ በጣም ከባድ ነው እና እነዚህ ቀላል ስኬቶች አይደሉም። እርግጥ ከዚህ አልፎና ተሻግሮ ቢሄድ ኖሮ እንወድ ነበር። ግን ነቃፊዎቹ እንደሚሉት እንዲሁም መርህ አልባ የሆነ የሁለቱም መሪዎች ሽር ጉድ ብቻ አይደለም። አሁንም በተጨባጭ የተከሰተና የተገኘ ውጤት አለ ለሁለቱም አገሮች የጠቀመ። መልካም። ፕሮፌሰር ተከስተው ደርሶ መጣለሁ። ባለፈው ሳምንት በፀሐይ አሳታሚ ድርጅት ታትሞ ለንባብ በበቃው ቀደም ብዬ በመግቢያው በጠቆምኩት መጽሐፍ ላይ በዚሁ ርዕስ ላይ እያተኮረ ነው። ኢትዮጵያና ኤርትራ የሰላም ግንኙነታቸው ምንነት ይላል፣ በግርድፍ ወደ አማርኛ ሲመለስ። ሰባት ምሁራን ናችሁ ጥናታዊ ጽሁፎች ያቀረባችሁበት ለኢትዮጵያና ለኤርትራ ሰላም መረጋገጥ መልካም እድሎች ወይም አጋጣሚ የሚል አንድምታ ያዘለ ጥናታዊ ጽሁፍ አቅርበዋል። በበኩሉ ውጥረት በሰፈነበት የሁለቱ ሀገሮች ግንኙነት ለታየው ለውጥ ከጽሁፉ የወሰድኩት ነው ማነሳው ይህ ለውጥ ከመታየቱ አስቀድሞ በነበሩት 17 ዓመታት ውስጥ በሁለቱ ሀገሮች ውስጥ የተከሰቱ ለውጦች አመቺ ሁኔታ መፍጠራቸውን በጽሁፎ ይጠቁማሉ። ለዚህ ያበቁ በርካታ ምክንያቶች መኖራቸውንም ከግምት ማስገባት አስፈላጊ ነው ይሉና ፕሬዚዳንት ኢሳያስ አፈወርቂ ኢትዮጵያና ኤርትራውያን ሁለት ሕዝቦች ናቸው የሚለው አነጋገር ከዛሬ በኋላ እውነታው ያልገባው ሰው የሚጠቀመው ነው ይላሉ። በትግርኛ ከተናገሩት ወደ እንግሊዝኛ መልሰው የጠቀሱትን ነው ማስታውሰው ምጠቅሰው ኢትዮጵያውያንና ኤርትራውያን በሁለት ሀገሮች ውስጥ የሚኖሩ አንድ ሕዝብ ናቸው ያሉበትን ይህን ንግግራቸውን ያስታውሱና ሀምሳ ዓመታት ከኢትዮጵያ ጋር ሲዋጉ የነበሩ ሰው የተናገሩት ንግግር በቁም ነገር መወሰድ ይቻላል ብለው ይጠይቁና በእርግጥ ይቻላል ሲሉ ይመልሳሉ። እስኪ ያን የሚቃረን የሚመስል ሀሳብ በጽሁፎ በስፋት የተመለከቱትን ለአድማጮች እናጋራ። ፕሬዚደንት ኢሳያስ አፈወርቂ ደጋግመው የኢትዮጵያና የኤርትራ ሁኔታ ሲገልጹ በኢትዮጵያና በኤርትራ የድንበር ግጭት የለም፣ የእኛ ድንበር እንኳን አናውቀውም አሉ። ከስድስት ወር በፊት ፕሬዚደንት ኢሳያስ አንድ ትልቅ ኢንተርቪው ሰጥቶው ነበረ። ምክንያቱ ድንበሩ እኛ ከመወለዳችን በፊት የተሰመረ ድንበር ነው። ለምንድን ነው በኤርትራና በኢትዮጵያ ይህን ያህል ሰው የፈጀ ጦርነት ሊካሄድ የተቻል ብለን በምንጠይቅበት ጊዜ በፕሬዝደንት ኢሳያስ አስተያየት በኢትዮጵያ በህወሓት የሚመራው መንግስት ኤርትራ በኢትዮጵያ ውስጥ በኢኮኖሚ መስክ እንዲንቀሳቀስ ስላልፈለገ ነው እና እኛ ኤርትራኖች ከኢትዮጵያ ስላስወጣን ነው። ይህ የወያኔ የአግላይነት ፖለቲካ ነው ጦርነት ውስጥ የከተተን ጦርነቱ ደግሞ የጀመረው ወያኔ ነው እኛ ምንም አማራጭ አልነበረንም አሁን እሱ ከስልጣን ከለቀቀ በኋላ ከኢትዮጵያ ጋር ምንም የሚያጣላ ነገር ስለሌለ አንድ መሆናችንን በተግባር እየገለጥን ነው ነው የሚሉት ይህ አስተያየት እኔ ስመዝነው መሰረት ያለው አስተያየት ነው ምክንያቱ በሺ ዘጠኝ መቶ ዘጠና አንድ ኤርትራ ነጻነት እንደወጣች የኤርትራ መንግስት ከኢትዮጵያ ጋር ኮንፌዴሬሽን ለመመስረት እንፈልጋለን ብሎ ለኢትዮጵያ መንግስት አስታውቆ በዛን ጊዜ ግን የኢትዮጵያ መንግስት በህወሀት መሪነት ተደራጀ ስለነበረ ህወሀት፣ እናንተ ኤርትራ ነጻነቷ ትፈልጋለች ብላችሁ ስለተታገላችሁ አሁን ነጻነታችሁ ይዛችሁ ሂዱ፣ ኢትዮጵያ ለእኛ ናት የሚል መልስ ነው የተሰጣቸው። ስለዚህ ከድሮ ጀምሮ የኤርትራ መንግስት የፕሬዚደንት ኢሳያስ አቋም ኤርትራና ኢትዮጵያ በፌዴሬሽን ይሁን በኮንፌዴሬሽን ይሁን ኢንቴግሬት በኢኮኖሚ መስክ፣ በፖለቲካ መስክ፣ በባህል መስክ ተባብረው ኢንቴግሬት ሆነው እንዲቀጥሉ ነበር ዋናው ዓላማቸው። ይህ በኤርትራ መሪ አስተያየት ህወሀት የማይቀበለው ሆኖ ስለተገኘ እዚሁ ላይ ተደረሰ እና አሁን በሁለት ሺህ ሀያ የኤርትራ ኢኮኖሚ በጣም ተዳክመዋል። ኢኮኖሚ ተጣክሟል። የኤርትራ የሰው ኃይል በጣም ተጣክሟል። እና ኤርትራ ባለችበት ሁኔታ አሁን ከኢትዮጵያ ተለይታ የምታገኘው ጥቅም የለም ብለው የወሰኑ ይመስላሉ። እንግዲህ ይሄ የእሳቸው ቃል አይደለም የእኔ ትርጉም ነው። እርስዎ ይህን ከተመለከቱት ይህን ድምዳሜ የደረሱት መልካም ፕሮፌሰር ሹመት ፕሮፌሰር ተከስተ ካነሷቸው አንዳንድ ነጥቦች የሚለጥቅ ጥያቄ ላስከትል። የሁለቱ ሀገሮች ወዳጅነት በእርግጥም ዘለቄታ ያለው ሰላምና የጋራ እድገት ሊፈጠር ይችላል የሚለውን እምነት ብንቀበል፣ ለሁለቱ ሀገሮች ዘላቂ ሰላምና ብልጽግና መሰረት ናቸው የሚባሉትን ጉዳዮች መጠየቅ ይጋብዛልና አንደኛ የሁለቱን ሀገሮች ብሔራዊ ጥቅም ከሁሉም በላይ ግን በተቃዋሚዎቻቸው በይበልጥ ይተቻል። በየአገሮቻቸው ካሉ ያልፈቷቸው ችግሮች ሁለቱም ሀገሮች እጅግ አደገኛ ሁኔታ ውስጥ መኖራቸውን የሚያሳዩ ሰሞንኛ ጉዳዮች ጭምር አሉ። በኢትዮጵያ ውስጥ በተደጋጋሚ የሚከሰቱ ግጭቶች ይታያሉ። የፖለቲካ አለመረጋጋት አለ። በኤርትራ ተቃዋሚዎች ሁሉን ያቀፈ ሀገራዊ ሁኔታ አልተፈጠረም የሚለው ጥያቄያቸው በተደጋጋሚ ይሰማል። ባለፈው ዓመት በተከታታይ ዓለም አቀፍ ዘመቻ ሲካሄድ ነበረ ወጣቶች ጭምር ያሉበት የየጓዳቸውን ችግሮች ከግምት ያስገባ ነው ወይ? የሁለቱ መሪዎች ግንኙነት ከነኚህ ችግሮች አንጻር እንዴት ይታያል? ፕሮፌሰር ሹመት አዎ፣ እንግዲህ መጀመሪያ አስገዳጆቹን ሀይሎች ላንሳቸው እና ከዚያ ደግሞ ወደ ችግሮቻቸው እሄዳለሁኝ። አሁን ኤርትራና በኢትዮጵያ መካከል ያለው ሁኔታ በታሪካቸው በመቼም ጊዜ ታይቶ የማይታወቅ ነው። እናውቃለን እንደ ፈረንጆች አቆጣጠር ከአስራ ስምንት መቶ ዘጠና ጀምሮ እስከ አስራ ዘጠኝ መቶ አርባ አንድ በጣሊያን እጅ ነበረች። የሚቀጥለውን አስር አመት በእንግሊዝ፣ ከዚያ በኋላ ከኢትዮጵያ ጋራ በፌዴሬሽንም በሁገትም የነበረበት ጊዜ አለ እና እንደዚህ አይነት በሁለቱ ከመረብ ወዲህና ወዲያ ባለው አካባቢ የህብረት አጥር ታጥሮ አይታወቅም። ይህ አይነት ህይወት ሁለቱም አገሮች ኑረው አያውቁ። ይሄ ከባድሜ ጦርነት ከአስራ ዘጠኝ መቶ ዘጠና አመተ ምህረት በኋላ የተጣለው አጥር ከዚህ በፊት ሁለቱም ማህበረሰቦች አይተውት የማያውቁትና በታሪካቸውም ስላልደረሰ ተው ያልጠበቁት ጉዳይ ነው። እና የዚያን ውጤት ደግሞ በሁለቱም ሀገሮች ላይ እያየነው ነው። ይህንን የሁለቱም ሀገሮች ኢንተረስት ተነጋጋሪ መሆኑ ጣሊያን እንኳን ይዞት በነበረበት ጊዜ ይህን ያህል ለውጥ እንዳልነበረ ድንበሩ እንዳው ዝም ብሎ እዛ እንትን አለ እንጂ የሁለቱም ህዝቦች የኢኮኖሚ ና ማህበራዊ ግንኙነት ብዙም እንዳላገደው ጣሊያንም በዚህ አርባ አመት ውስጥ ያደረጋቸው ለውጦች እጅግ በጣም ውስን ና መጠነኛ እንደነበሩ ፕሮፌሰር ተከስተ በመጀመሪያ መጽሐፉ በደንብ አድርጎ ተንትኖታል። ሁላችንም የተጠቀምበት ና መሰረት ያደረግነው ያንን ነው። በዚያ ጊዜ እንኳ ያልነበረ የግንኙነት መቋረጥ ነው አሁን ስን ያለው እና እነዚህን የመቸን ደጋግሜ የመውጠት ሰው አንዳንድ ጊዜ ሰው ተጣብቀው የሚወለዱ መንትያ ልጆች አሉ። እንግዲህ የማያውቅ ዶክተር እነዚህን ሁለቱን ለያያለው ሲል ሁለቱንም ሊገላቸው ይችላል። እና በኤርትራና በኢትዮጵያ ግንኙነት መካከል የተካሄደው ሁኔታ ይሄ ነው። ይሄ አስገዳጅነት ይመስለኛል። በመጨረሻ ፕሬዚደንት ኢሳያስንም እንዲሁም ደግሞ ጠቅላይ ሚኒስትር አብይን፣ ይህንን ሁኔታ እንዲገፉበት ያበረታታቸው በሁለቱም በኩል ያዩዋቸው የማያዛልቅ አይነት ሁኔታ ይመስለኛል ኢትዮጵያ ለኤርትራ እንግዲህ ሰማኒያ ስድስት ፐርሰንት የውጭ ንግዷ ከኢትዮጵያ ጋር ነው የነበረ። ኢትዮጵያ ደግሞ ሁለት ሶስተኛው የውጭ ንግዷን በኤርትራ በኩል ነበር የምታሳልፈው። እነዚህ ሀገሮች ያንን አተው ነው አሁን ለመኖር እየጣሩ ያሉት። እና ይሄ ሁኔታ አእምሮ ላለው አመራር አስገዳጅ ነው። እና የዚህም ጫና ይመስለኛል ፕሬዚደንት ኢሳያስን ሁኔታ እንዲረዱት፣ ጠቅላይ ሚኒስትር አብይ ዝም ቢሆን ይህንን አይነት እጥረት እንዲያደርጉ ያስገደዳቸው። ሌላ አሁን አሉላ ተጠቀስከው ሁለቱም አገሮች ገና ያልተወጣቸው ከባድ ችግሮች አሉ። የኤርትራ የሀገር ምስረታ ጣጣ ገና ያልተፈጸመ ነው። እርግጥ ለተወሰነ ጊዜ ድል በአመጣው በጎ ፈቃድ ምክንያት የተወሰነ መሰባሰብ እና መታረቅ ተመልክተን ነበር። አሁን ግን ሀቁ እያፈጠጠ ሲመጣ ስራ ውስጥ ያሉ ልዩነቶች እንደገና መልሰው ብቅ ብቅ እያሉ ነው። ኢትዮጵያ አሁን ከፍተኛ የሆነ ቀውስ ውስጥ ነው። ኤርትራን ነገ የሚጠብቃት ይኸው ነው። የተወሰነ ማዕከላዊ መንግስት መላላት በተፈጠረ ጊዜ ያ ደግሞ የማይቀር ነው። የተደብቀው ያሉ ልዩነቶችና ብሶቶች ዘንብለው መውጣታቸው አይቀርም። ከዚህ ላይ እንግዲህ ቀበኛ የሆነች ኢትዮጵያ ከጎረቤት ያለች እንደሆነ ኤርትራ ላይ የሚደርሰው ችግር ይታወቃል። ኢትዮጵያም ከዚህ በተሻለ ሁኔታ አይደለም ያለችው። አሁን አገባ ውስጥ ያለው ውጥንቅጥ በተወሰነ ደረጃ በቁጥጥር ስር ሊቆይ የቻለው እንደው፣ ይሄም ቢሆን ቁጥጥር የሚለው ላላ ተብሎ ሊታይ ይቻላል፣ ከዚህ በፊት የነበረው የኤርትራ ትንኮሳና ተንኮልና ሴራ አለመኖሩ ነው እንጂ አሁን ካለው ኢትዮጵያ ውስጥ ከምናየው መተራመስ ጋር የኤርትራ እጅ ገባበት ኖሮ ምን ያህል ይመስል ነበረ? ይታወቃል። ሌላው እንግዲህ ግን ፕሮፌሰር ተከስተም ጠቀስ አድርጎታል። ትልቁ ፈረንጆቹ ዘ ኤሌፈንት ኢን ዘ ሩም የሚሉት የህዝባዊ ወያኔ ሀርነት ትግራይ ጉዳይ ነው። ህዝባዊ ወያኔ ሀርነት ትግራይ በኢትዮጵያና በኤርትራ መካከል ያለው ግንኙነት የሰመረ እንደሆነ ጠቅላይ ሚኒስትር አቢይ የበለጠ ይጠናከራሉ የሚል ከፍተኛ የሆነ ስጋት አላቸው እና አሁን እስከምናያቸው ድረስ የሁኔታ እንዳይሳካ ብርቱ ጥረት እያደረጉበት ይመስለኛል። አሁን የተጀመረው ባለፉት ሁለት ዓመታት የተጀመረው መልካም ግንኙነት መስመር እንዳይዝ፣ ወደ ተቋም እንዳይወርድ፣ ዘርዘር ያሉ የኢኮኖሚና የፖለቲካ የትብብር ስምምነቶች እንዳይፈረሙ ከፍተኛ የሆነ እንቅፋት የሆነው አሁን መቀሌ ላይ ያለው ኃይል ነው። ስለዚህ አሁን እዚህ የምንመለከተው እንግዲህ በነዚህ በልሂቃን አንድ አዲስ አበባ፣ መቀሌ እና አስመራ ባሉት ልሂቃን መካከል የሚደረግ የስልጣን ሽኩቻ ነው የፕሬዝደንት ኢሳያስ ተቃዋሚዎች ኢሳያስ አሁን የቀናቸው እንደሆነ የበለጠ ይጠናከራሉ፣ እድሜያቸው ይረዝማል የሚል ስጋት አላቸው። እዚህ ደግሞ አሁን ያለውን ኢትዮጵያ ውስጥ የሚካሄደውን ለውጥ የሚቃወሙት ኃይሎች ደግሞ እነ ጠቅላይ ሚኒስትር አብይ የቀናቸው እንደሆነ አልችላቸውም ይሁን ብላለት። ስለዚህ በተቻለ መጠን ያንን ለማደናቀፍ በየ አካባቢው የምናያቸው ጥረቶች አሉ እና ሁኔታውን እጅግ በጣም አስጊ የሚያደርገውም የእነዚህ የሁለቱም ሀገሮች አለመደላደል ነው። ደግሞ ይህንን ሁኔታ በጥበብ ሀልያዙትና በተቻለ መጠን ወደኋላ እንዳይመለስ ካላደረጉት የሀገሮቹ መረጋጋት ሊያደግ የሚችለውን አስተዋጽኦ ያቃል ማለት ነው። መልካም አሁን የተደረገው ሙሉ በሙሉ አጥጋቢም እንኳን ባይሆን በተወሰነ ደረጃ አሁን ላላቸው አንጻራዊ መረጋጋት እንኳን አስተዋጽኦ ያደረገው ይመስለኛል። መልካም የሁኔታ ወደ ኋላ የተመለሰ እንደሆነ እነዚህ ሀገሮች ወደ ማሰቀው ሲሄዳ። መልካም ፕሮፌሰር ተከስተ በፕሮፌሰር ሹመት ከተገለጸው ቀደም ሲል እርስዎም ያነሷቸው ፕሬዚዳንት ኢሳይያስ ደጋግሞ የሚገልጹት መጀመሪያም አስቸጋሪውን ሁኔታ ይፈጥሩ የነበሩት እነሱ ናቸው። አሁን ከኢትዮጵያ ጋር ምንም ችግር የለኝም ማለታቸውን ጠቅሰዋል። በአንጻሩ ግን በህወሓት በኩል የሚነሳው ፕሬዚዳንት ኢሳያስ አንዳንድ ንግግሮቻቸውን ብሉ ጠቅሰው በኢትዮጵያ ጉዳይ ጣልቃ ገብተዋል፣ ስለሚያደርጉትም ነገር ግልጽ አይደለም የሚል ጥያቄ ጨምሮ ይነሳል እና ያ ስጋትስ መሰረት የለውም ወይ ጣልቃ መግባት ነው የሚለውን ራሱ ትርጉም መስጠት ይጠይቅ ይሆናል። አድማጮች፣ ውይይቱ አልተቋጨም። በኢትዮጵያና በኤርትራ ጉዳይ ሰፊ ጥናትና ምርምር ካደረጉ ላቅ ያለ ግምት የተሰጣቸውን መጽሐፍት ንባብ ካበቁት ሁለት አንጋፋ የታሪክ ምሁራን ፕሮፌሰር ተከስተ ነጋሽ እና ፕሮፌሰር ሹመት ስሻይን ጋር የኢትዮጵያና የኤርትራ ግንኙነት ምንነትና መጪጣ የአካባቢውን ሰላምና አያያዝ ጨምሮ ከሁለቱ ሀገሮች ውስጣዊ ሁኔታዎች አንጻር የሚፈትሹበትን ቀሪ ትንታኔ በመጪው ሳምንት ፕሮግራሞቻችን እናቀርባለን። ለአሁኑ ግን እንግዶችን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ አሉላና እንግዶቹን እናመሰግናለን። አድማጮች የውይይቱን ሙሉ ክፍል በዌብሳይታችንና በፌስቡክ ገጻችን ላይ መከታተል ትችላላችሁ። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክና በትዊተር አት ቪኦኤ አምሃሪክ ብላችሁ ተከተሉን ተነጋገሩ። ኢንስታግራምና ዩቲዩብ ላይም ታገኙናላችሁ። አፓችንን ከፕሌይ ስቶርና ከአፕ ስቶር ቪኦኤ ሆርኖፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። is a time for the bed. I start ስራዎቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክና በትዊተር አት ቪኦኤ አምሀሪክ ብላችሁ ተከተሉን ተነጋገሩ። ኢንስታግራምና ዩቲዩብ ላይም ታገኙናላችሁ። አፓችንን ከፕሌይ ስቶርና ከአፕ ስቶር ቪኦኤ ሆርነፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ወደ ተከታዩ መሰናዶ እናልፋለን። ኢትዮጵያን እየገጠሟት ካሉ ችግሮች መካከል ዋነኛ ተደርጎ በብዙሀን ዘንድ የሚነሳው የግጭቶች መበራከት አሊያም የሰላም ጦት ነው። በዚህ ችግር ውስጥ ደግሞ የወጣቶች ተሳትፎ ተደጋግሞ ይነሳል። ወጣቶች ለምን ወደ ግጭት ይገባሉ ምንስ መደረግ አለበት የሚሉ ጥያቄዎችን ይዘን መልስ የሚሆን ሀሳቦችን የሚያቀብለን እንግዳ ጋብዘናል። እንግዳችንን ያነጋገረው ሀብታሙ ስዩም ነው። በቅድሚያ ራሱን ያስተዋውቃል። አለማየት ሰይፉ ይባላሉኝ። በአሁኑ ሰዓት በህግና የፖሊሲ ጥናት ሁለቱን አጣምሬ እየሰራው እገኛለሁ። የሚሰራው በተለያየ መስክ፣ በተለይ ከወጣቶች ጋር በተያያዘ ዩዘን ቻይልድ ኢምፓወርመንት የሚባለ ኦርጋናይዜሽን ማኔጅ አደርጋለሁ። እንዲሁም ከአዲስ አበባ ከተማ አስተዳደር ትላልቅ ፕሮጀክቶች ህግና ፖሊሲ ኮምፕላንስ ኮንሰልታንት ሆ እያገለገልኩብኝ ያለው በተለያዩ ቦታዎች ላይ ከወጣቶች ጋር እንዲህ የሚያደረጉ ጉዳዮች ላይ ንቁ ተሳታፊኛ ማለት ይችላለን። እጅግ በጣም አመሰግናለሁ። እንግዲህ አለማየሁ፣ ኢትዮጵያን እየገጠሟት ካሉ ችግሮች መካከል ዋነኛ ተደርጎ እንግዲህ በብዙሀን ዘንድ የሚነሳው የግጭቶች መበራከት አሊያም የሰላ መጦት ነው። ለመሆኑ ኢትዮጵያን ወጣቶች በእነዚህ ግጭቶች ውስጥ ያላቸው ተሳትፎ ምን ይመስላል? በግጭቶች ውስጥ ተሳታፊ እንዲሆኑ ያደረጓቸው ምክንያት ግዛቶችስ ምንድን ናቸው ተብሎ ይታሰባል? እንግዲህ ወጣቶች ወደ ግጭት የሚገቡባቸው ምክንያቶች ፈርጀ ብዙ ናቸው ብዙ ናቸው ዝርዝር አድርጎ መግለጽ ይቻላል። በዋናነት እንግዲህ ከሚነሱ ምክንያቶች መካከል አንደኛው የአጠቃላይ የሀገሪቷ የፖለቲካ መስመር ከታሪክ ትርክቶች አለመላጠቅ እና እነዚህኑ የታሪክ ትርክቶች የሚያራግቡ የሚመሩ እና የሚያቀነባብሩ የፖለቲካ ኃይሎች በሀገሪቷ መኖር ናቸው። ወጣቶች የተንጠለጠሉት በኢሚሮቻቸው ወይም ደግሞ ከወጣቶቹ በእድሜ በገልዘፉ የፖለቲካ ኤሊቶች ላይ የተመሰረቱ ናቸው። እነዚህ የፖለቲካ ኤሊቶች ደግሞ የሚመሯቸው አብዛኛዎቹ ነገሮች ተመልክተ ከሆነ በታሪክ ትርክቶች ላይ የተገተሩና ያልተንቀሳቀሱ ወይም ደግሞ ቀዝቃዛ ያለም ጦርነት በፊት በነበሩ ትርክቶችና ክርክሮች ላይ የቆሙ በመሆናቸው ወጣቶቹንም ሊያሻግሩ ወይም ደግሞ ወደ ሀያ አንደኛው ክፍለ ዘመን ሊያሻግሩ ባለመቻላቸው ለእነዚህ የፖለቲካ ትርክት አራማጆች መሳሪያ የመሆን አንዱ መሰረታዊ ምክንያት ነው። ሌላ እንግዲህ ወጣቶች ወደ ግጭት የሚገቡበት ብዬ ማስበው ወጣቱ እርስ በርስ ራሱ የመተዋወቅ ያመድረክ እጦት አንዱ መሰረታዊ ምክንያት ይመስለኛል ወጣቶች በአካባቢያቸው በቀጠናቸው በክልላቸው ወይም ደግሞ በዞን እንዲሁም ከፍ ብሎ በሀገር ደረጃ አቻ ለአቻ ትውውቅ የሚፈጥሩበት ምንም አይነት መድረክ በአሁኑ ሰዓት በተለይ ባለፉት ሀያ ፕላስ አመቶች እነዚህ መድረኮች ተዘግተዋል ብዬ ነው የማምነው ለምሳሌ በፊት እንግዲህ ወጣቶች በጣም የሚተዋወቁባቸው መድረኮች መካከል በየአካባቢ ያሉ አማተር ክበቦች እና ማህበራት አሉ። በነዚህ አማተር ክበቦችና ማህበራት ውስጥ ወጣቶች ከአንድ አካባቢ ተሰባስበው ተሰጧቸውን ችሎታቸውን እየዳበሩ በዛው አጋጣሚ ደግሞ እርስ በርስ በጣም እየተዋወቁ ማህበራዊ ግንኙነታቸውን ወይም ይሄ ሶሻል ኮሄዥን የምንለውን የሚያጠናክሩበት ፕላትፎርም ነበራቸው። አሁን እነዚህ መድረኮች በአጠቃላይ በሀገሪቷ በተለይ በከተሞች የተዘጉ ናቸው። ወጣቶች እርስ በርስ መተዋወቂያ መድረኩን አጥተዋል። በዚህ የተነሳ አንዱ ለአንዱ ባለመተዋወቁ መተዋወቁ የግጭት ግጭት ውስጥ ለመግባት ምቹ መጠሪያት ይፈጥሩላቸዋል ብዬ እናለን። ከዚህ በተጨማሪ እንግዲህ ስራ አጥነትና ስራ አጥነት የሚያስከትለው የስነ ልቦና ጫናን ተከትለው እንዲሁም ያንን የተፈጠረውን የስራ አጥነት ሁኔታ እንደ መሳሪያ ለመጠቀም የሚፈልጉ የተለያዩ የፖለቲካ ኃይሎች ወጣቱን በመጠቀማቸው ወጣቱ በቀላሉ ወደ ግጭት ሊቀላቀል የሚችልበት ሁኔታ ተፈጥሯል። አድማጮቹ ወጣቶች ግጭቶችን በማባባስም ሆነ በመግታት ረገድ ያላቸውን ሚና በተመለከተ ከህግና ፖሊሲ ባለሙያው አለማየሁ ሰይፉ ጋር እያደረግነው ያለነውን ውይይት ነው በማዳመጥ ላይ የምትገኙት። አለማየሁ ወጣትና ህጻናትን በአስተሳሰብ የሚያሳድጉ መላምቶችን የሚያቀብለው ዩዝ ኤንድ ቺልድረን ኤምፓወርመንት ድርጅት ኃላፊም ነው። ለግጭቶች መባባስ ምክንያቶች ናቸው የሚላቸውን ተጨማሪ ሀሳቦች እንስማ። ሌላው በተለይ ከመንግስት በኩል ግጭቶችን በኢትዮጵያ ወጣቶች መካከል ግጭቶች በሚፈጠሩ ጊዜ ግጭቶችን የማጣቃል መሰረታዊ የሆነ የመንግስት ችግር አለ እና የማቃለል ለምሳሌ ብዙ ጊዜ ወጣቶች ኢትዮጵያ ውስጥ የሚገጩት ወይም በጎሳ ልዩነት ነው ወይንም ደግሞ በሃይማኖት ልዩነት ነው። እነዚህ ደግሞ በፖለቲካ ኤሊቶች የሚራገቡና የሚመሩ ናቸው። መንግስት ደግሞ እነዚህን ግጭቶች ቀለል አድርጎ የማየትና እግርና እግር እንኳን ይጋጫል ብሎ ነገሩን በጣም የማጣጣል ነገር ግን በትክክል ከተመለከት ነው ወጣቶቹ እየተጋጩ ያሉት በእኔ ሀሳብ የበላይነት ወይም ደግሞ በሌላኛው የሀሳብ የበላይነት ተከራክረው አይደለም እየተጋጩ ያሉት መሰረታዊ በሆነው በጎሳና በጎሳነትና በሃይማኖት ጀርባ ደግሞ በተቀነቀኑ የፖለቲካ ፍርክቶች ላይ ነው። እና ግጭቶችን ከማጣጣል ዋናው ነገር ግጭቶችን እውቅና ያለ መስጠት ችግር አንዱ ግጭቶችን ከሚያባብሱ ነገሮች መካከል ይመስለኛል። በተጨማሪ እንግዲህ የፖለቲካ ሞቢላይዜሽን ኢንስትሩመንት አድርጎ የመጠቀም በፖለቲካ ኃይሎች በሃይማኖት ልዩነት በጎሳ ልዩነት እነዚህም እንደ አንድ የማንቀሳቀሻ መሳሪያ አድርጎ የመጠቀም እና ከአንድ ጎሳ የወጡ ወጣቶችን ወደ ፖለቲካ ስልጣን ለመምጣት ወይንም ደግሞ የማይፈልጉትን የመንግስት ፖሊሲና የመንግስት ሕግ ለመቃወም ወጣቶችን በጎሳቸው ወይንም ደግሞ በሃይማኖታቸው ላይ አንጠልጥሎ እንደ ፖለቲካል ሞቢላይዜሽን ኢንስትሩመንት መጠቀም ሌላኛው ወጣቶችን ወደ ግጭት ከሚኖሩ ነገሮች መካከል ነው። ሌላ እንግዲህ በዋናነት እዚህ ሀገር ላይ አንዱ በተለይ ከዚህ ካለን የፌዴራል ስርዓት አንጻር በትክክል አናላይዝ መደረግ ያለበት ብዬ የማምነው ነገር ወጣቱ በሰፈር መታጠሩ ነው። ወጣቱ በሰፈር መታጠሩ ነው። ስልምን ማለት ነው? ለምሳሌ ባለፉት ሀያ አምስት አመታት ያደገ አንድ ወጣት የሚያውቀው ነገር ስለ ጎሳ፣ ስለ ክልሎች፣ እንዲሁም ምናልባት ስለ ዞኑ፣ ስለ ወረዳ ነው። ነገር ግን አሁን ያለንበት ሉላዊ ሁኔታ ወይም ግሎባዊ ሁኔታ ከዛም በጣም የሰፋ የውድድር ዓለሙ ከኢትዮጵያም አልፎ በአፍሪካ እንዲሁም በዓለም አቀፍ ደረጃ እጅግ በጣም ብዙ የውድድር መድረኮች ያሉበት ሉል ላይ ነው በአሁኑ ሰዓት ያለ ነው። እነዚህን በዓለም አቀፍ ደረጃ የሚኖሩ የውድድር መድረኮች ወጣቱ ሊያያቸው፣ ሊገነዘባቸው ኢቭን ሊያስባቸው እየቻለ አይደለም። እያንዳንዱ ኮዙ ከዚሁ ከሊፐራይዜሽን ጋር የተያያዘ በመሆኑ ወደ ግጭት ለመሄድ በጣም ቀላል ሆኖለታል። ሌሎች እንግዲህ ለምሳሌ የህግ የበላይነትን ከማክበርና ከማስከበር ጋር በተያያዘ እንደዚሁ አንድ የግጭት ምንጭ ሆኖ ይታያል። ወልቶስ በጌ የሚባለው ነገር ለምሳሌ የህግ የበላይነት ከተከበረ ወጣቶች ወደ ግጭት እንኳን ቢገቡ ወደ ግጭት የገቡት ወጣቶች የግጭት አነሳሽ ወይም ደግሞ በግጭቱ የተሳተፉ አድራጊ የነበሩ ያስተባበሩ በህግ የበላይነት የሚጠየቁበት መድረክ እየቀረ በፖለቲካ ከለላ የማግኘት ወይም ደግሞ ፖለቲካል ሺልድ ውስጥ የመግባት ሁኔታዎች ይታያሉ። ስለዚህ ይህ ነገር ሌላ ጊዜም ግጭት ቢፈጠር ተመሳሳይ ከለላ ወይም ደግሞ የፖለቲካ ሺልድ ያገኛለሁ የሚል ሀሳብን በሀገሪቷ እያነገሰ በመምጣቱ ግጭት መፍጠርን ወይም በግጭት መሳተፍም እንደ ተራ ነገር አድርጎ መመልከት እና ይሄም ሌላ ማልቲፕላይንግ ሴት እያመጣ ያለበት ሁኔታ ያለው። ከዛ በተጨማሪ እንግዲህ ወጣቶች በኢትዮጵያ ባለው ነባራዊ ሁኔታ ባለው የፖለቲካል ኢኮኖሚ ሁኔታ ማቴሪያሊዝም ላይ እጅግ የተንጠለጠለ ትውልድ እና ጀኔሬሽን እየተፈጠረ ያለው በዚህ የምንል ፈልጌ ነው እውቀትን እና የበለጸገ ሀሳብን ይዞ የተከበረ ስብዕና ከመገንባት ይልቅ በቁስ ተሽሎ መገኘትም እንደ ግብ የያዘ የፖለቲካ ስርዓት በወጣቱ ውስጥ እንደ ኢንዶክትሪኔሽን የተስፋፋበት ጊዜ ላይ ነው ያለ። ስለዚህ እነዚህን የቁስ ፍላጎቶቹን ለማሟላት የሞራል ስብዕናው እና የስነ አመክንዮ ወይም ይሄ ሎጂክ የምንለውን ነገር በማጣቱ በቀላሉ ከቁስ ጋር የተንጠለጠለ ነገር በመሆኑ ቁሱን ሊያስገኙለት በሚችሉት ነገሮች ሁሉ ወደ ግጭት ለመግባት ምቹ መደላደል ፈጥረውለታል። ወጣቶች ግጭቶችን የማባባስ አቅማቸው በዚህ መልኩ ተገልጸዋል። ነገሮችን ለማረጋጋት ሁኔታዎች ከቁጥጥር ውጭ እንዳይሆኑ ለማድረግ ያላቸው ኃይልስ እንዴት ይገለጻል? በዋናነት ወጣቶች ሊያደርጓቸው ከሚችሉ ነገሮች መካከል የመጀመሪያው የመጠየቅ ባህልን የማዳበር በመልቦና እና አስተሳሰብ መገንባት አለባቸው። ይህ ፓወር ኦፍ ኢንኳይሪ ነገሮች ለምን ሆኑ፣ አንድ ነገር ለምን በዚህ መልክ ቀረበ? እንዴትስ እንደዚህ ሆነ የሚሉ ነገሮችን የማመዛዘን ወይም ደግሞ የመጠየቅ ብቃት ማዳበር አለባቸው። የመጀመሪያው ነገር ወጣቶች ማለት ነው። በኢትዮጵያ ውስጥ አሁን በተለያዩ ጊዜ በወጣቶች መካከል የተፈጠሩ እንግዲህ ባለፉት አስር አመታት ከሚ እንኳን የተመለከትኩት የተፈጠሩ ግጭቶች የወጣቶች የእርስ በርስ ግጭቶች በዋናነት እንግዲህ በኢትዮጵያ ውስጥ የተፈጠረውን የፖለቲካ ምህዳር ላይ የተንከራሱ ናቸው። ለምሳሌ ከፌደራል ስርዓቱ ጋራ ከህገ መንግስቱ ጋራ ከፖለቲካ ውክልና ጋር የሚነሱ ወደ ፖለቲካ የሚሄዱ ግጭቶች ተፈጥረዋል። በኢትዮጵያ ውስጥ እጅግ በጣም የሚገርመኝ ነገር ለምሳሌ ግጭቶች ወይም ደግሞ በአንድ ሀገር ውስጥ ለምሳሌ የጥያቄዎች የህዝብ ጥያቄዎች የብሔሮች የሚሆን የብሔር ብሔረሰቦች የህዝቦች ጥያቄዎች በተለያዩ የዓለማችን ሀገሮች ላይ ተከስተዋል እነዛ ጥያቄዎች ደግሞ መልስ የሚያገኙበት ጊዜ ይመጣና መልስ እንዳገኘው ደግሞ ከዛ በኋላ ወደፊት ነው ማሰብ የሚችለው ያ ትውልድ ማለት ነው። እኔ በጣም አሁን ወጣቱን በጣም ኢንኳየር ማድረግ አለበት ብዬ ከማምናቸው ነገሮች መካከል ለምሳሌ በኢትዮጵያ ለምሳሌ ከዛ ትውልድ ጀምሮ የተነሱ የብሔረሰብ ጥያቄዎች ጋር በተያያዙ ህገ መንግስቱ በታወጀ ጊዜ አነሰን በዛም ህገ ምን ሰጥቷል፣ በህገ መንግስቱ የሚባሉ ነገሮች እያሉ የሀገሪቱን የመንግስት አስተዳደር ወደፊት መምራት እንትቶ ወደኋላ ታሪኮችን መንቀስ የጀመረው ለምንድን ነው ብሎ ኢንኳር ማድረግ አለባቸው። ለምሳሌ እና የመጀመሪያ እንግዲህ ወጣቶች እኔ ማድረግ አለባቸው ብዬ ማስበው በእያንዳንዷ ነገር ላይ ለምን የሚል ጥያቄ ለምን የሚል ጥያቄ በስነ ስርዓቱ ደግሞ በያዝደሳ ያሆኑ የመጠየቅን ማዳበር አለባቸው። ሌላው ወጣቶች ማህበራዊ መስተጋብሮችን ከአንዱ ከሌላው ጋር ፈጥሮ የመተያየቅ ምንድን ናንተ? እንዴት ናንተ? የሚሉ ጥያቄዎችን ከራሱ ከሌላው ወጣት ይዝን በሀሳብ ወይም ደግሞ በጎሳ ወይም በሃይማኖት የሚለየውን ወንድሙን ቁጭ ብሎ እስቲ እናውራ የሚል ባህል ማዳበር አለባቸው ወጣቶች እንግዲህ በዋናነት ማድረግ ያለባቸው ነው። ሌላው እንግዲህ ወጣቶች ይገባናል የሚሏቸውን በመንግስት ምላሽ ሊሰጣቸው የሚገቡ ጥያቄዎችን ሰላማዊ በሆነ መንገድ፣ ዴሞክራሲያዊ በሆነ መንገድ መጠየቅን ደግሞ ኤክሰርሳይዝ ማድረግ አለባቸው። በሶስተኛ ደረጃ ወጣቶች በተለይ በኢትዮጵያ ባለው ነባራዊ ሁኔታ ዋናው ነገር አንዱ ሌላውን አፕሪሽት ማድረግ የማወቅ ለምሳሌ የቋንቋ ልዩነቶች ሊኖሩ ይችላሉ፣ የባህል ልዩነቶች ሊኖሩ ይችላሉ እና ይህ ነገር በኢትዮጵያ ብቻ እንዳልሆነ መረዳት አለባቸው። ቅድም ካልኩ ነገር ጋራ ከሰፈር ወጣ ብሎ የመመልከት በጎረቤታችን ኬንያ እ ተመሳሳይ የህዝብ ስብጥር አለ። ናይጄሪያ ከአምስት መቶ በላይ የተለያዩ ብሄር ብሄረሰቦች የሚባሉ ከሁለት መቶ በላይ ቋንቋዎች አሉ። ወጣቶቹ ግን አሁንም ሳትነው ቁጭ ብሎ ተነጋግተው ጉዳዮቻቸውን እየሰጡ እየኖሩ ነው በጋራ ማለት ነው። ስለዚህ እዛ ውስጥ ግምናለ አፕሬሽን ይፈልጋል። ይህ ነገር እገሌ ይሄ የዚህ ቋንቋ ባለቤት ነው የዚህ ባህል ባለቤት ነው እና ይሄ ነገር እኔ ደግሞ ላከብርለት እንዲሁም ደግሞ ልውድለት ይገባል የሚል ነገር የእኔን ብቻ ብሎ ችክ የማለት ባህልም ማስወገድ አለባቸው ወጣቶቹ። እነዚህም ነገሮች ካደረጉ መፍትሄ ይኖራቸዋል ብዬ ያስባል። እንግዲህ ወጣቶች ወደ መልካሙ መንገድ ለመመለስ ፍላጎት ቢኖራቸውም እገዛ የሚፈልጉባቸው ብዙ ጉዳዮችም ያሉ ይመስለኛል። መንግስት፣ የግል ተቋማት፣ ግብረሰናይ ድርጅቶች ለወጣቶች ጉልበት የሚሆኑ መርሃ ግብሮችን በምን መልኩ መቅረጽ ይገባችኋል? አመሰግናለሁ። እንግዲህ እዚህ ጋር መጀመሪያ ወጣቱ ከመንግስትና ከሌሎች የባለድርሻ አካላት ምላሽ ከመጠበቁ በፊት ወጣት ወደ ግጭት መግባት ማለት ምን ማለት ነው የምትለውን ነገር አስቀምጭ ይልላል። አንድ ወጣት ወደ ግጭት ገባ ማለት የወጣት የማቹሬሽን ፕሮሰስ ወይም ደግሞ የእድገት ፕሮሰስ ተገታ እንደማለት ነው። በሌላ አገላለ እነዚህ ወጣቶች ወደ ግጭት የገቡ ወጣቶች ከጊዜ በኋላ የተጋጩበት ነገር አሁን ለምሳሌ እድሜያቸው እንዳልከው አለፍ ሲል የተጋጩበት ነገር እርባና ቢስ እንደነበረ ሲገባቸው ማህበራዊና ስነልቦና የቀውስ ውስጥ ይገባል። ስለዚህ ወደ ግጭት ከመግባታቸው በፊት ኢንኳየር ማድረግ አለባቸው የምንለው ለምንድን ነው አንድ ነገ እነሱ ላይ ራሱ የሚፈጥረው ተጽዕኖ አለ። ኔጋቲቭ የሆነ ተጽዕኖ አለ። አንድ በግጭት ውስጥ ያለፈው ወጣት ነገ ከመጎዳ ጎልመስ ብሎ ወደ አንድ የፖለቲካ ስርዓት ውስጥ እንኳን ቢገባ የወጣትነት ዘመን የግጭት ታሪኩ እየተነሳ በፓርቲ ዲሲፕሊን እና በሌሎች ነገሮች እየተቀየደ አቅሙን ሳያጎለብት ወይም ደግሞ ብቁ አመራር መሆን የሚችል የነበረው ወጣት በትንሹ በወጣትነት ላይ በስህተት ተገዝቶ በሰራት ስህተት ላይ እድሜ ልኩን መድረስ ከነበረበት ደረጃ ሳይደርስ ይገባል ማለት ነው። ስለዚህ የእድገት ፕሮሴስን እንደሚገታባቸው ወጣቶቹ መረዳት አስገባቸው የሚጀምረው ማለት ነው። ከዛ በተረፈ እንግዲህ እኔ ለመንግስት ወይም ደግሞ ለሲቪል ተቋማት ለእናንትና ብዬ የማነሳው ነገር የለም። በዋናነት ግን በኢትዮጵያ ውስጥ ለወጣቶቹ እንደ መፍትሄ መሆን ያለባቸው ነገሮች አንደኛው እንግዲህ በኢትዮጵያ ውስጥ በተለያየ ቦታ ላይ በተለያየ መስክ ውጤታማ የሆኑ የሀገራችን አንቱ የተባሉ ሰዎች አሉ። እና ወጣትነት የስራ ዘመን ነው። ዛሬ አንቱታ ላይ የደረሱ ሰዎች አንቱታ ላይ የደረሱት ወጣትነታቸውን እንዴት አሳልፈው የሚል የህይወት ተሞክሮ ልምዶቻቸውን ሊያካፍሉበት የሚችሉባቸው መድረኮች ለወጣቶች በየክልሉ በየወረዳው በየዞኑ መመቻቸት እና መንግስት ይህንን ዘርግቶ መተግበር አለበት ብዬ አምናለው። ከዚህ ጋር በተያያዘ በነገር ላይ በቅርቡ እኛ አሁን እየሰራንበት ያለ ነው ልንጀምረው ያሰብነው ነገር አለ። ሜሞሪያል ሌክቸር ፎር ዩዝ የሚባል ፕሮግራም እየዘረጋን ያለነው። በኢትዮጵያ ውስጥ አንቱ የተባሉ ሰዎች አሉ ኖሮ እየኖሩ ያሉ ኖረው ደግሞ ያለፉ የእነሱን ታሪክም እያነሳን ለወጣቱ ሌክቸር ልናደርግ የምንችልበትን መድረክ እና ትምህርት ሊወስድበት የሚችሉበትን መድረክ በቅርቡ ይዘን እንቀርባለን ብለናል። ሌላው እንግዲህ በየአካባቢው መጀመሪያ እንደ አንዱ ችግር ብዬ ከነሷቸው ነገሮች መካከል የወጣቶች የአቻላቻ ግንኙነት መፍጠሪያ መድረኮች መዘጋት ነው ብያለሁኝ። ስለዚህ አሁን በተለይ የወጣቶችና ስፖርት ሚኒስቴር ከመንግስት አንጻር እንዲሁም ደግሞ ሲቪል ሶሳይቲ የሆኑ ተቋማት እና የባህልና ቱሪዝም ሚኒስቴር በጋራ ሆነው በየአካባቢው ወጣቶች ተሰጥኦ የሚያዳብሩበት፣ የሚማማሩበት፣ ሀሳብ የሚለዋወጡበት፣ የሚተዋወቁበት አማተር የሆኑ ክበባትና ማህበራት እንደገና ማሲቭ በሆነ ሁኔታ በኢትዮጵያ መጀመርና መዘርጋት አለባቸው ብዬ አስባለሁ። ይሄ ከመንግስትና ከሲቪል ተቋማት የሚጠበቅ ነው። ሌላው እንግዲህ ወጣቶች ወጣቶች ኳሊቲ የሆነ ተሳትፎ የሚያደርጉበትን መድረክ መንግስት ማመቻቸት አለበት። ተሳትፏቸው ዴሞክራሲያዊና እንዲሁም ደግሞ የተሳተፉበት ነገር ውጤታማ ኢፌክቲቭ መሆኑን በሚያረጋግጥ መልኩ መንግስት ወጣቶች እንዲሳተፉ ሁኔታዎችን ማመቻቸት አለበት ብያም አለውኝ። እንግዲህ ከዚሁ ጋር በተያዘ በተለይ ከዩኒቨርስቲዎች ውስጥ እንደሚፈጠሩ ግጭቶች የጁኒየር ተማሪዎች ለምሳሌ የሲኒየሮቻቸው ታዛዦች ሆነው ግጭት ውስጥ ገብተው ከትምህርት ተባረው የእድገት ፕሮሰሳቸውን ተገቶ ከትምህርት ዓለም ተገለው እንደገና ወደ ቤተሰቦቻቸው ሄዶ ወደ ድህነት ኑሮ የሚቀላቀሉበትን ሁኔታ አስተውለናል እና እነዚህን ሁኔታዎች ሊያስተምር ይችላል ብዬ ያመንኩበትን ከህይወት የተሞክሮ የተነሳ የቅርቃር የገባ ትውልድ የሚል መጽሐፍ ያለው ገበያ ላይ ነው ያለው። የዩኒቨርሲቲ ወጣቶች እንዴት ወደ ግጭት እንደሚገቡ እና ከግጭት ውስጥ ደግሞ ማን እንደሚያጠፍ፣ ማን እንደሚጎዳ በተለይ አዲስ ገቢ ተማሪዎችን ሊጠቅም በሚችል ሁኔታ የተዘጋጀ ነገር አቅርብ ያለው። እጅግ በጣም አመሰግናለሁ። አለማየሁ ሰይፉ፣ የህግና ፖሊሲ ጥናት ባለሙያ፣ ወጣቶችን በሚመለከቱ መርሃ ግብሮች ውስጥ በተለያዩ ኃላፊነቶች ትሰራለህ። ለነበረን ቆይታ በእጅጉ አመሰግናለሁ። አመሰግናለሁ። ዜና እንግዳው እናመሰግናለን። እናንተም በዚህ ጉዳይ ላይ አስተያየት ካላችሁ አስተያየታችሁን በአትቪዮ አማሪክ የፌስቡክ ገጻችን ላይ ስጡን። ሆርን አት ቪኤንስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የተከበራችሁ አድማጮች፣ አሁን ከመሰናበታችን በፊት አንድ ሙዚቃ እንጋብዛችሁ። ሰዎቹ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው እና በሌሎችን ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም በደናደሩ